በየመን በሚገኙ አፍሪካውያን ስደተኞች ላይ ከፍተኛ በደልና ስቃይ እየደረሰባቸው መሆኑን ዘገባዎች ያስረዳሉ። በተለይ ኢትዮጵያውያን፣ ኤርትራውያንና ሶማሊያውያን ተገን ጠያቂ ዜጎች ላይ ግድያ፣ ድብደባና አስገድዶ መድፈር እየደረሰባቸው እንደሆነ ለማወቅ ተችሏል። ከየመን እየወጡ ያሉ ዘገባዎች መሰረት አድርገን በየመንና በተለያዩ ቦታዎች የሚኖሩ ኢትዮጵያውያን የደረሰባቸው ወይም ያዩ የሰሙትን እንዲያካፍሉን በጠየቅናቸው መሰረት በዋትስአፕ ደውለው ችግር ብሶታቸውን ካካፈሉን እንዲህ ይደመጣል። የመን ላይ ተይዙ ወንድሞች እየተቀጠቀጡ ነው። ትናንትና አንድኛውን በጥይት መተውት ደግሞ እያዘራ ፎቶ አንስተ ቪዲዮ ቀርጾ ላኩልን። የአራት ወንድሞች ወላጣ ነው። ያንድ ህይወት ከብዳል፣ እንኳን ያራት ሰው ህይወት ማጣት ማለት ነው። በጽሁፍ ሀሳባቸውን ካካፈሉን ደግሞ የተወሰኑትን እንዲህ አሰባስበነዋል። ለዘጠኝ ዓመታት ምንም አይነት ሕክምና ባለመስጠት አካል ጉዳተኛ አድርገውኛል። ሌላው ኢትዮጵያዊም የመን ውስጥ የረገፉ ወጣቶች በጣም ብዙ ናቸው። በጦርነቱ ምክንያት ወደ ሳውዲ ለመሻገር የሚሞክሩ ወጣቶችና ሴቶች ላይ ልብሳቸውን አስወልቀው አሸዋ ላይ በማስተኛት በኤሌክትሪክ ገመድ እየገረፉና የፕላስቲክ ኮዳ እያቀለጡ በሰውነታቸው ላይ በማንጠባጠብ ጉዳት እያደረሱ ይገኛሉ። በዚህ ሁኔታ አይናቸው እንዲጠፋ በጥይት ተደብድበው እንዲገደሉ እየተደረገ ነው። ሴቶችንም ደግሞ አስገድደው ይደፍራቸዋል። እረተውኝ የየመን ነገር ለአይንም ለጆሮም አይመችም ብለዋል። አሁን ደግሞ በዋትስአፕ መስመራችን ከደረሱን አስተያየቶች እናስደምጣችው። ስለ የመን ወንድሞቻችን አይናቸው እያየ ባህር ይወረወራሉ፣ በጥይት ይገደላሉ፣ በጩቤ ብልታቸው ይቆረጣል፣ አይናቸው እያየ እንደ እንስሳት ይታረዳሉ። በእኔ ቃላት የሚያልቅና የሚገለጽ አይደለም። ገንዘብ ያላግባብ እስከ ሀያ ሺ ሪያል የሚያወጡ ሰዎች አሉ። ይህን ይህን ሲወራ ሰውነን ምንድን ነን እኛ ኢትዮጵያውያን የሚባለውን ሀሳብ ሲነሳ ልብ ይነካል ማለት ነው። እኛ በየመን የምንገኝ የዩኤንኤችሲአር ስደተኞች ስንሆን አገር ውስጥ ባለው ጦርነት የሁቲ አማጽያን በየመንገዱ እያፈሰ ኢትዮጵያውያኖች ኤርትራውያኖችን ወደ እስር ቤት ያስገባቸዋል። ከእስር ቤት በኋላ ደግሞ ወደ ጀዋዛት የሚባል ቦታ እየወሰደ በስቃይና በመከራ ውስጥ እንገኛለን። ማንም ሰው የስደተኛውን መስሪያ ቤት ሄዶ ቢያነጋግራቸው መልስ ሊሰጧቸው ፈቃደኞች አይደሉም። እኛ በችግርና በስቃይ ውስጥ እንገኛለን። ስልክ እንድንደውላቸው ቁጥራቸውን ከሰጡን መካከል ደግሞ የተወሰኑትን አነጋግረናል። ከአስር ሺህ የሚገመት ነው ኢትዮጵያውያን ማን ነው የመላይ በጣም አካላ ጎዴኑ ሆኖ ያየ ነው። በየከተማው ጎዳና ላይ ወድቀው የሚገኙ በጥይት የተመቱ አሉ። እንደገና ደግሞ አይናቸውን ከመሸሩ ቤት ብር የለላቸው ከታይ ኢትዮጵያውያን ብር አምጡ እያሉ የሚደበድባቸው አይናቸውን እያጠፋቸው ውጃቸውን እጃቸውን በጥይት በቃ እንጠፋለን ሲሉ የሚመቷቸው፣ በቃ ዝም ብሎ በየ እንትኑ ላይ ይወርቃሉ። እንዲያለን እኔ በአይኔ አስር አይቻለሁ ማለት ነው። በአይኔ ቆጥረናን ማለት ነው። አስር አይቻለሁ እኔ ራሱ ማለት ነው። አልቃይዳ የምትባለው ከተማ እንዲ ጓደኛችን አራት ሆነን እየህን ወርቋል ማለት ነው። በመኪና ነው እየመቷቸው አልቀበሯቸውም። እንኳን የሚደርስባቸው ነገር ገንዘብ ካላመጡ እንደሚቀጠቀጡ፣ እንደሚገርፏቸው፣ እንደሚ ምን ብዙ ነገር ነው የሚያደርስባቸው። ሴቶችንም የተለያየ አስገድዶ መድፈር አይነት ነገር አለ። ይህንም ነገር የሚያደርጉት ደግሞ የመኔዎች ብቻ አይደሉ ነው የሚያው የኛ ሀበሾች የምዛ ውስጥ እንዳሉ ነው የሚነግሩ ልጆች ማለት ነው። ልጆች ሂማን ራይትስ ዎች የተባለ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት የመን ውስጥ በሚገኙ ኢትዮጵያውያን፣ ኤርትራውያንና ሶማሊያውያን ከፍተኛ ድብደባ፣ ግድያ፣ አስገድዶ መድፈርና ሌሎች የተዘረዘሩ ግፎች እንደሚደርስባቸው በደል ቀማሾቹን እማኝ አድርጎ መዘገቡ ይታወሳል።